ማህደረ ዜና ከሚያዚያ 2015 ጀምሮ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ከዋሽንግተን ብራስልስ፣ ከቴህራን ሞስኮም፣ ከቪየና ኒውዮርክ የሰላም ተስፋ ሲነገር፣ የዲፕሎማሲ ድል ሲወደስ፣ የስምምነት ጽናት ሲሰበክ ከኢየሩሳሌም ሪያድ የጥፋት መርዶ ሲረገድ ነበረ። የሞስኮ፣ ቤጂንግ፣ ቴህራን፣ ብራስልስ ፖለቲከኞች ዛሬም እንዳምና ሀቻም ነው። በነበሩበት ለመጽናት ቃል እየገቡ ሌሎችን ያሳስባሉ። የኒውዮርክ ቪየና ዲፕሎማቶች የሰላም ውሉ እንዲከበር ይመክራሉ። ዋሽንግተኖች ግን የሪያድ ኢየሩሳሌም ተከታዮቻቸውን ተከትለው ለጦርነት ይጋበዛሉ። ቴህራኖችም ላጸፋ ፎከር አልሰነፉም። ያ ምድር እንደለመደው ከሰላም ስምምነት ባፍታ ወደ ጦርነት እመራለ። ዳራ፣ ምክንያት፣ እንድምታውን እንቃኛለን። ላፍታም አብራችሁን ቆዩ። የእስራኤልና የግብፅ ፖለቲከኞች በዩናይትድ ስቴትስ አቻዎቻቸው ሸምጋይነት ለተከታታይ ዓመታት በድብቅ ያደረጉትን ድርድር በየመሪዎቻቸው ፊርማ ለማጸደቅ መስከረም 1978 ሲስማሙ ኢራን ውስጥ የሚንተከተከውን ሕዝባዊ ቁጣ መጠን ለማጤን አልቻሉም ነበረ፣ ወይም ጊዜ አልነበራቸውም። ችለውም ከነበር በስምምነታቸው ይሁን በየጥቅማቸው ላይ የሚያደርሰውን ተጽዕኖ ለመግታት ሶስቱም መንግስታት እቅድ ለ ወይም ፕላን ቢ የሚሉት አይነት አማራጭ አልወጠኑም ነበረ። የሁለቱ ወይም የሶስቱ የቀድሞ ጠላቶች መንግስታት እንደ ወዳጅ የሚያስተሳስራቸውን ስምምነት መጋቢት 1979 በየመሪዎቻቸው ፊርማ ለማጸደቅ ቀን ቆርጠው ተለያዩ። ጂሚ ካርተር ከዚያ ጊዜ በኋላ የሰላም ጥረታቸውን ውጤት ለማየት ቀን ያሰላሉ። አንዋር ሳዳት እንደ ከሃዲ የመወገዛቸው ንረት እንደ ሰላም አርበኛ በመወደሳቸው ድምቀት የሚደበዝዝበትን ስልት ያሰላስላሉ። ሜናሄም ቤጊን የቀሪ ጠላቶቻቸውን ኃይል ይቀምራሉ። በሰላም ተስፋ ማግስት የጦርነት እቶን የሚለበልበው ያ ምድር ግን አንዱን ጥሎ ሌላውን አንጠልጥሎ የሚባለው አይነት ውል የሚፈረምበት ዕለት እስኪደርስ በሰላም አልጠበቃቸውም። ጥር 16 1979 ፋርስ ላይ የነበረው እንዳልነበረ ሆነ አብዮት የኢራን እስላማዊ አብዮተኞች የእስራኤልና የዩናይትድ ስቴትስን ጠንካራ ወዳጅ የንጉስ መሐመድ ሬዛ ሻህ ፓህላቪን ዘውዳዊ አገዛዝ መንግለው የቴህራን ቤተ መንግስትን ተቆጣጠሩ። በመስኮቴ ሳማትር የኮሚንን ፎቶግራፍ የያዙ ወጣቶች በኤምባሲው የግንብ አጥር ላይ ሲንጠለጠሉ አየኋቸው። ወደ ኤምባሲው ቅጥር ግቢ ለመግባት እየሞከሩ ነበረ። ያቀን በህይወቴ በጣም አስደንጋጭ ዕለት ነበረ፣ ያስታውሳሉ። በኢራን የያኔው የዩናይትድ ስቴትስ አምባሳደር ባሪ ሮዘን። ሻሁ ከሥልጣናቸው ከመወገዳቸው ከጥቂት ወራት በፊት ስለ ፍልስጤም ነፃ አውጪ ድርጅት ወይም ፒኤልኦ የሰጡት አስተያየት አሜሪካዊው ጋዜጠኛ ጆን ኬ ኩሌ እንደጻፈው ያኔው የእስራኤል ውጭ ጉዳይ ሚኒስትር ሞሼዲያን ከተናገሩት ብዙም የተለየ አልነበረም። ከሰላም ስምምነት ላይ ለመድረስ አሉ አለ የኢራኑ ንጉሥ፣ የሰላማውያኑ ፍልስጤማውያን ስደተኞች ጉዳይ መፍትሄ ማግኘት አለበት፣ አሸባሪዎቹ ወይም የአሸባሪዎቹ ድርጅት ብቻ አይደለም፣ አከሉ ሻሁ። ሻሁም ልክ እንደ እስራኤልና ዩናይትድ ስቴትስ ፖለቲከኞች ሁሉ አሸባሪ ያሉት ድርጅት መሪ ያሲር አረፋት የእስላማዊት ሪፑብሊክ ኢራን የመጀመሪያው የክብር እንግዳ ሆነው ቴህራንን ጎበኙም። የኢራን እስራኤል ዩናይትድ ስቴትስ ወዳጅነትም በጠላትነት ተቀየረ፣ የካቲት 1979። እስራኤል ከተመሠረተችበት ከ1948 ጀምሮ ያን ምድር ለሚያወድመው ግጭት፣ ጦርነት፣ ሽብር፣ ጥፋት መሠረታዊው ምክንያት የፍልስጤሞች ነፃነት አለመከበር ነው እያሉ የሚከራከሩ ብዙ ታዛቢዎች አሉ። ክርክሩም እውነትም ሐሰትም ሊሆን ይችላል። የፍልስጤሞች የነጻነት ጥያቄ ግን እስካሁን መልስ አለማግኘቱ ሀቅ ነው። እስራኤልና ዩናይትድ ስቴትስ ጠላት ከሚሏቸው ኃይላት ጋር ሰላም አወረድን ባሉ ማግስት ሌላ ጠላት ማፍራታቸው፣ አንዱን ጠላት በኃይል አጠፋም ብለው በፎከሩ ማግስት ሌላ ጠላት ብቅ የሚልባቸው መሆኑም እውነት ነው። ግማል አብድናስር፣ አንዋር አሳዳት፣ ሐፊዝ አልአሰድ፣ ሁሴን አብደላ፣ ሰዳም ሁሴን፣ ያሲር አረፋት፣ ኦስማ ቢንላደን፣ ሙአምር ጋዛፊ፣ ብዙዎች እየመጡ ሄደዋል። ሌሎቹም ታድነው ተገድለዋል። የቀድሞው የዩናይትድ ስቴትስ መከላከያ ሚኒስቴር ሃሮልድ ብራውን ቴልአቪቭ የገቡት የግብፅና የእስራኤል መሪዎች መስከረም 1978 ካምፕ ዴቪድ ዩናይትድ ስቴትስ ውስጥ ያደረጉትን ስምምነት ለማጸደቅ ሳምንታት ሲቀራቸው ነበረ። የካቲት 1979 የእስራኤሉ መከላከያ ሚኒስትር ኤዘር ዋይዝማን አሜሪካዊ እንግዳቸውን ካነጋገሩ በኋላ በጠሩት ጋዜጣዊ ጉባኤ ከእስራኤል የጠላቶች መዝገብ ውስጥ አንዷ ተሰረዘች አሉ። ግብፅን ማለታቸው ነበረ። ጥቂት አመነቱና ግን ቀጠሉ። አንድ ግን ተጨምራለች። ኢራን። ኢራን አረብ አይደለችም፣ ከእስራኤል ጋር አትዋሰንም። የቴህራንን ቤተ መንግስት ከተቆጣጠሩ ሁለተኛ ወራቸውን የያዙት የኢራን አያቱላሆች ከፕሮፓጋንዳ ልፈፋ በስተቀር የውጭ መርሃቸውን ገና በቅጡም በግልጽ አላስታወቁም ነበረ። እስራኤል አሜሪካኖች ዘንድ ጠላት ለመባል ግን አረፋትን ተህራን መጋበዛቸው ወይም የፍልስጤኖችን የነጻነት ጥያቄ መደገፋቸው በቂ ነበረ። ሚያዝያ 2015 ሎዛን ስዊዘርላንድ ውስጥ የተፈረመው የኢራን የኒኩሌር ጉዳይ ስምምነት 12 ዓመታት ያስቆጠረውን የኒኩሌር ውዝግብ ያስወገደ ነበረ። ስምምነቱ ብዙ ታዛቢዎች እንዳሉት ከኒኩሌር ውዝግቡ አልፎም ከ1979 ጀምሮም ስር የሰደደውን የኢራንና የዩናይትድ ስቴትስ እስራኤልን ጠብ ለማርገብ ጥሩ መደላደል ይሆናል የሚል ተስፋ የተጣለበትም ነበረ። የእስራኤል ግብጾች ስምምነት፣ የእስራኤል ዮርዳኖሶች ስምምነት፣ የእስራኤል ፍልስጤኖች ድርድር ያስገኘው ሰላም እንደሌለ ሁሉ የ2015ቱ ውል የጫረው ተስፋም ከተስፋ አለማለፉ ነው። ቀቢጸ ተስፋው ዩናይትድ ስቴትስን ጨምሮ በጸጥታው ጥበቃ ምክር ቤት ውስጥ ድምፅን በድምጽ የመሻር ስልጣን ያላቸው አምስቱ ሀያላም መንግስታትና ጀርመን የፈረሙትን ስምምነት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁም ኢራን የኒኩሌር ቦምብ እንድትሰራ የሚፈቅድ በማለት ውድቅ አደረጉት። ስምምነቱ በተፈረመ በአመቱ ስልጣን የያዙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደግሞ የተጭበረበረ ብለውታል። በቀደም በበሰበሰ መሰረት ላይ የተጣለ አሉት። ይህ በበሰበሰ መሰረት ላይ የተጣለ ውል ነው። መጥፎ መዋቅር ነው። እየተንኮታኮተ ነው። ጨርሶ መፈረም መደረግ አልነበረበትም። ምክር ቤቱን እወቅሳለሁ። ብዙ ሰዎችን እወቅሳለሁ። ጨርሶ መደረግ አልነበረበትም። በ12 የሚሆነውን እናያለን። We're going to see what happens on the 12th. እስከ ግድሞት 12 የስምምነቱ ፈራሚዎች ስምምነቱን ትራምፕ በሚያዙት መሰረት ካላደሱም የልዕለ ሀያሊቱ ሀገር መሪ እንደዛቶት ስምምነቱን አሽቀንጥረው ይጡሉታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነትንያሁ በፋንታቸው እስከ ግድሞት 12 አልታገሱም ወትሮም ኢራንን ሲወነጅሉ የነበሩት ኔትንያሁ ባለፈው ሳምንት የኢራንን ወንጀል ያረጋግጣል ያሉትን ፎቶግራፍና ፊልም እንዳስተማሪ ቴሌቪዥን ካሜራ ፊት ይዘረዝሩ ገቡ። የኒውክሌር ስምምነቱ ኢራን የአቶሚክ ጦር መሳሪያ እንዲኖራት መንገድ ከፍቷል። መንገድ የሚከፍተው ኢራኖችን ይህን መሳሪያ ለማምረት የሚጠቅም ሶስት ነገሮችን ስለሚፈቅድ ነው። አንደኛ፣ በጥቂት ዓመታት ውስጥ እያለ ገደብ ማብላላት እንዲችሉ ይፈቅዳል። ይህን ሊያደርጉ አቅደዋል። ቀደም ሲል ላሳየኋችሁ የሚውል የዩራኒየም ክምር ለማምረት በብዙ መቶ ሺህ የሚቆጠር ማቀጣጠያ ለማምረት አቅደዋል። ሁለተኛ፣ ስምምነቱ ኢራን አሁንም የቀጠለችውን ተምዘግዛጊ ሚሳይል እንዳታመርት አያግድም። ሶስተኛ፣ ይህኛው አዲስ ነው። የኢራንን ድብቅ የኒክሌር ቦምብ መርሃ ግብር ስምምነቱ አይመለከትም። የኢራንን የኒኩሌር መርሃ ግብር የሚቆጣጠረው ዓለም አቀፉ የአቶሚክ ተቆጣጣሪ ድርጅት አይኤኢኤ የእስራኤሉ ጠቅላይ ሚኒስትር ውንጀላን ማረጋገጥም መካድም አልፈለገም። ይሁንና አንድ የድርጅቱ ቃል አቀባይ ባለፈው ሳምንት እንዳስታወቁት ድርጅታቸው የሚያውቀው ኢራን ከ2009 ጀምሮ የኒኩሌር መርሃ ግብሯን ማቋረጧን ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ እንዳሉት ኢራን ከእስራኤል፣ ከዩናይትድ ስቴትስ፣ ከሳውዲ አረቢያ ጋርም ሆነ ከሌሎች ሀገራት ጋር የቆየ ጠብ ሊኖራት ይችላል። ይህን ጠብ ለማስወገድ ሌላ ድርድርና ውይይት ማድረግ ጠቃሚ ነው። የተፈረመ ስምምነትን ማፍረስ ግን ጉተረሽ እንደሚያምኑት ተጨማሪ እና አስጊ ጦርነት ሊያስከትል ይችላል። አደገኛ ጊዜ ውስጥ ነን። በአንድ በኩል በየስፍራው ሶሪያ፣ የመን፣ ሊቢያም ሆነ ሌላ ስፍራ ያሉ ቀውሶችን ለመፍታት መጣር አለብን። ለእነዚህ ችግሮች መፍትሄ መፈለግ አለብን። እንደሚመስለኝ ይህ ስምምነት ጥሩ ውጤት ነው። አንድ ቀን ይህን ስምምነት የሚተካ የተሻለ ስምምነት ከተደረገ እሰየው። ጥሩ አማራጭ ከሌለን ግን መሰረዝ የለብንም። የቤጂንግ፣ ሞስኮም፣ የፓሪስ በርሊን፣ የለንደን ብራስልስ መሪዎችም ስምምነቱ ይፍረስ የሚለውን የትራምፕ ኔትንያሁን ሐሳብ አልተቀበሉትም። ዶናልድ ትራምፕም የዲፕሎማቶችን ምክር የሀገራቸውን ሸሪኮች አስተያየት ለመስማት ፍቃደኛ አይደሉም። ኢራንን እንደ ሰርቢያ፣ እንደ አፍጋኒስታን፣ እንደ ኢራቅ ወይም እንደ ሊቢያ ሊያጠፉ እየፎከሩ ነው። ኢራን በየትኛውም መንገድ ካሰጋችን፣ ከዚህ ቀደም ጥቂት ሀገራት ብቻ የከፈሉትን አይነት ዋጋ ይከፍላል። ኢራኖችም ዛቻ ፉከራውን ያዥጎደጉዱት ይዘዋል። ልዕለ መሪ አያቶላህ አሊ ሐሚኒ እንተያያለን አይነት አሉ በቀደም። ይህን ያውቁታል። ከእኛ ጋራ ግልጽ ወታደራዊ ውጊያ ከገጠሙ መውጫ አይኖራቸውም። አዎ፣ ይመቱናል፣ ግን በጣም የከፋ ዱላ ያርፍባቸዋል። አሜሪካኖችና ቢጤዎቻቸው ከዚህ አካባቢ ለመውጣት ይገደዳሉ። ፕሬዚደንት ሐሰን ሮሃኒ በፋንታቸው ኢራን የሚበቃትን ያክል ጦር መሳሪያ ብትታጠቅ የሚያገባው የለም ባይ ናቸው፣ ለመላው ዓለም ለአውሮጳም ለአሜሪካ፣ ለምዕራቡም፣ ለምስራቁም የምንናገረው ሀገራችን በምትጣጠቀው መሳሪያና በመከላከያ ኃይሏ ላይ አንደራደርም። ሀገራችን የሚያስፈልጋትን የጦር መሳሪያ፣ ሌሎች ቁሳቁሶችና ሚሳይሎች በሙሉ እንገነባለን፣ እናከማቻለን። አምባር ሚኮኔ በሶሪያው ጦርነት በኢራንና በሩሲያ የሚደገፈው የፕሬዚደንት በሽር አልአሳድ መንግስት አማጽያንን ተራ በተራ እየደፈለቀ ነው። በየመኑ ጦርነት በኢራን ይደገፋሉ የሚባሉትን ሑቲዎች ለማጥፋት የዘመተው የሳውዲ አረቢያና የተባባሪዎቿ ሀገራት ጦር በደም እየዋኘ ነው። በሊባኖሱ የምክር ቤት ምርጫ የኢራን ቀኝ እጅ የሚባለው ሒዝቡላህና ተባባሪዎቹ አብላጫውን መቀመጫ ተቆጣጥረዋል። በዚህ መሃል ትራምፕ፣ ኔትንያሁ፣ ሃሚኒ፣ ሮሃኒ እየፎከሩትን ያደርጉት ይሆን? ነጋሽ መሐመድ ነኝ። እስኪ ቸር ያሰማን እንበል።